ሁለት ጋዜጠኞችና አንድ የቀድሞ አንድነት ፓርቲ የድርጅት ጉዳይ ኃላፊ ታስረዋል። በተለያዩ በግል ባለቤትነት በሚታተሙ ጋዜጦች፣ መጽሔቶችና በማኅበራዊ ጉዳዮች ላይ በመጻፍ በሬዲዮም የተለያዩ አስተያየቶችን በመስጠት የሚታወቁት ኤልያስ ገብሩና አናንያስ ሶሪ እንዲሁም የቀድሞው አንድነት ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ ታስረዋል። ሰማያዊ ፓርቲ እስካሁን 23 አባላቶቹ ከ80 በላይ ደጋፊዎቹ እንደታሰሩ ይናገራል መንግስት ሰዎች በመጽሐፋቸው ምክንያት አልታሰሩም ነው የሚለው ጽዮን ግርማ ዝርዝሩን ይዛለች ጋዜጠኛ ኤልያስ ገብሩ የተለያዩ ጋዜጦችና መጽሔቶች ላይ በመጻፍ ይታወቃል። እንቁ የተሰኘው መጽሔት በሚያዘጋጅበት ወቅት መጽሔቱ ላይ በቀረበ ጽሁፍ ምክንያት ክስ ቀርቦበትና ታስሮ በዋስ ከተለቀቀ በኋላ ጉዳዩን በውጭ ሆኖ እየተከታተለ የሚገኝ ጋዜጠኛ ነው። አሁን በማህበራዊ ሚዲያ፣ በተለይ በፌስቡክ ገጹ ላይ የተለያዩ ጽሁፎችንና አስተያየቶችን በመጻፍ ይታወቃል። ጋዜጠኛ አናኒያስ ሆሪም እንዲሁ የተለያዩ ጋዜጦችና መጽሔቶች ላይ በመጻፍ ይታወቃል። በሬዲዮም የቀረበ አስተያየት በመ መስጠትም ይታወቃል። በፌስቡክ ገጹም ላይ በተለይ መንግስትን በሚተቹ ጽሁፉ ይታወቃል። በቅርቡም በሬዲዮ ፋና በኢትዮጵያ ጉዳይ ላይ በተደረገ ውይይት ከመንግስት ባለስልጣናት ጋር ቀርቦ ክርክር አድርጓል። አቶ ዳንኤል ሽበሽም የቀድሞ የአንድነት ፓርቲ የድርጅት ጉዳይ ኃላፊ ነበር። ለሁለት አመት በእስር ቆይቶ በነጻ ከተለቀቀ በኋላ አቃቤ ሕግ ይግባይን በማለቱ ጉዳዩን በውጭ ሆኖ እየተከታተለ ነበር። ሶስቱ ወጣቶች በትላንትናው ዕለት መታሰራቸው ተሰምቷል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ቀደም ሲል ከአቶ ዳንኤል ሽበሺ ጋር በአንድ ላይ ታስሮ ነበር እና ሶስቱ ወጣቶች መታሰራቸውን ማረጋገጡን ለአሜሪካ ድምጽ ተናግሯል። ጠዋት እንግዲህ ወደ ሁለት ሰዓት አካባቢ ነው የዳንኤል ባለቤት ደወለችልኝ። የዳንኤል ስልክ ዝግ ነው፣ ላገኘው አልቻልኩም፣ ቤትም አላደረውም ብላ ደወለችልኝ። እዛ ሁሉም ቦታ ጓደኞቹ ጋር አናንያ ኤልያስ ግብር ጋ ስንደውል የእነሱም ስልክ አይሰራ። ሀብታሙ አያሌው ጋ ስደውል እኔ ጋ አልመጣም ብሎ እሱም በበኩሉ መፈለግ ጀመረ። እስከ ስድስት ሰዓት ተኩል ድረስ ምንም ፍንጭ ሳናገኝ በምናቆሰው ሁሉ እየደወልን ቆየን። መጨረሻ ላይ ትናንትና ማታ ተይዘው ገርጂ ፖሊስ ጣቢያ እንደገቡ አወቅን። የዳንኤል ወንድም ሄዶ መግባት መጠየቅ አይቻልም፣ ነገር ግን ብርድ ልብስና ምግብ መቀበል ይቻላል ተብሎ አሁን አስር ሰዓት ላይ ተቀብሎ ነው የመጣው። ስለዚህ ማየት አይቻልም። ገርጂ ፖሊስ ጣቢያ እንዳሉ ተረጋግጧል። ሶስቱም አናንያስ ሶሪም፣ ኤልያስ ገብሩም፣ ዳንኤል ሽበሽም አንድ ቦታ ገርጂ ፖሊስ ጣቢያ እንዳሉ አረጋግጠናል። የአቶ ዳንኤል ባለቤት ወይዘሮ ቡዝዬ ባለቤቷ መታሰሩን እንጂ በምን ሁኔታ እንደታሰረ እንደማታውቅ ገልጻልናለች። ትናንት ነበረ ጠዋት ከቤት ለስራ ጉዳይ የወጣው ቀን ላይ አልተደዋወልንም። ማታ እያመሸብኝ ሲሄድ ደወልኩለት ጠራ ጠራና በኋላ አላነሳልኝም እና መልሶ ተዘጋ። ትደውስ ታደረና ና ጠዋት እኔ መጣ ርኔ ፍለጋ ወጣው ያው ቀድሞንም፣ ያው ስለምንሰጋ ምናልባት ስልኩም ያለ ወትሮ ስለተዘጋብኝ፣ ያው ፍለጋ ወጣው በየፖሊስ ጣቢያዎቹ ምናልባት እነዚህ ኮማንድ ፖስቶቹ ያው ወደ ማዕከላዊ ምናምንም ስለማይልኩ ፖሊስ ጣቢያ ይሆናል የሚል ግምት እሱ ያው ፖሊስ ሲጠራል ስለነበረ ወደ ኤድኩኝ ወደ ክፍለ ከተማው እንደገና ወደ አራዳም ቴሌፎን ሲሰጥ ለስሜታ አስመዘገብ ወንድሞቹ ምንም በየአቅጣጫችን ተሯጥተን ልናገኘው አልቻልንም። በኋላ ላይ ግን ከሰዓት በኋላ ነው ጓደኛው የነገረን። ደውለው ነገ ጠዋት ደን ልናጣራ ነው እንግዲህ ወደ ገርጂ ፖሊስ ጣቢያ ነው ያለውን ነው የተባል ነው ምን ያህል ናት እንደሆነ አላወቅም። በአስቸኳይ ጊዜ አዋጁ ምክንያት ስሙንም ድምፁንም እንዳንጠቅስ የጠየቀን የታሰሩት ወጣቶች ጓደኛ እነ ኤልያስ ገብሩ የታሰሩት በኮማንድ ፖስቱ እዝ ስር ሊሆን ይችላል የሚል እምነት እንዳለው ገልጾ በዚህ አስቸኳይ ጊዜ አዋጅ ሰበብ ጋዜጠኞች፣ ጸሀፊያን እንዲሁም ሀሳባቸውን የሚገልጹ ሰዎች ሁሉ እየታሰሩ እንደሆነ ይናገራል። በቅርቡ የተሾሙትን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ማምሻውን አግኝቼ ጠይቄያቸው ነበር። የአስቸኳይ ጊዜ አዋጁ የታወጀው የሀገሪቱን ሰላም ለማስጠበቅና ነገሮችን ወደ ተረጋጋ ሁኔታ ለመመለስ ነው ብለዋል። የአስቸኳይ ጊዜ አዋጅ የታወጀ ደግሞ መሰረታዊ የሆኑ ልንከተላቸው የምንገባ የሚገባን የተቀመጡ ጉዳዮች አሉ። በተለይም ደግሞ ከኢንሳይቴሽን ወይ ደግሞ ማነሳሳት ህዝብን ለማይሆን ወይ ደግሞ ሰላምን ወደሚያደፈርስ የሚያስከዳቸው ጉዳዮች ያው እየተከለከሉ እንደሆነ በግልጽ ተቀምጠዋልና፣ ከዛ ጋር በተያያዘ አንዳንድ ጊዜ የታሰሩ ሰዎች እንደሚታወቀው በምክንያት ነው የሚታሰሩት ታይቶ ደግሞ በሂደት እየተፈቱ እንደሆነ ይታወቃል። የታሰሩት ወጣቶች ጓደኛ እንዳለው መንግስት በአስቸኳይ ጊዜ አዋጁ ምክንያት ከ11600 በላይ ዜጎች ማሰሩን ይፋ ማድረጉን አስታውሶ በዚህ አዋጅ ስር ለእስር ከሚዳረጉ ዜጎች በተጨማሪ ጋዜጠኛ፣ ጸሀፍትና በሰላማዊ መንገድ መንግስትን የሚቃወሙ የእስር ሰለባ ናቸው ይላል። ለዚህም በምሳሌነት በቅርቡ በድጋሚ የታሰረውን የኢንተርኔት አምደኛ በፍቃዱ ኃይሉን አስታውሷል። ዛሬና ትላንት የታሰሩትም እነ ኤልያስ ገብሩ ምሳሌ ናቸው ብሏል። የኮሚኒኬሽን ጉዳይ ሚኒስትሩ ዶክተር ነገሪ ሌንጮ ሰዎች ስለ ጻፉና ስለተናገሩ አይታሰሩም ይላሉ። ከህግ ውጭ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ በመሬት ላይ ያለው ማለት ነው። ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያንን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የምታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። ነጻ ስንልኮ ነጻነት በነፃነት ሀሳብን መግለጽ ስባል እኮ የሌላውንም ነፃነት አፈክስ እስካላደረገ ድረስ መሆን አለበት ወይ ደግሞ የራሳችንን ሀሳብ ስንገልጽ የሌላውንም መብት የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ስለዚህ ይሄንን የሚያይና ትክክል ነው አይደለም የሚል አካል ደግሞ መኖር አለበት፣ በየትኛውም ሀገር ውስጥ እንዳለው ማለት ነው። ስለዚህ ይሄ ጊዜ የሚፈታ ጉዳይ ይሆናልና አንድ ሰው ታሰረ ተብሎ እንዲሁስ የሰዎችን ስም ሁሉም ጋዜጠኛ ነን ያለ ሁሉ ጋዜጠኛ እንዳልሆነ ነው የምረዳ። ጋዜጠኛ የሆነው ደግሞ ጋዜጠኛ ስለሆነ መታሰር የለበትም የታሰረበት ምክንያት በትክክል ተጣርቶ ነጻ መውጣት ያለበት ሰው ነጻ መውጣት ያለበት። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ከጋዜጠኞች በተጨማሪ አባሎቻቸውና ደጋፊዎቻቸው እንደ ታሰሩባቸው ይናገራል። ሀያ ሶስት አመራር እና አባላት ናቸው የታሰሩት። የታሰሩበት ቦታ አዲስ አበባ ና በተለያዩ የሀገሪቱ ክፍሎች ናቸው። ባህር ዳር አለ፣ ደሴ አለ፣ ሐይቅ አለ፣ ሰቆጣ አለ፣ ኦሮሚያም ብዙ ቦታዎች አሉ ና ሀያ ሶስት አመራር እና አባላት ናቸው የታሰሩት። ከደጋፊዎቹ ጋር ከሰማኒያ በላይ ናቸው። ፍርድ ቤትም አለ አልቀረቡም። ክስም የለም፣ ምንም የለም። ከዚህ በኮማንድ ፖስቱን የታሰሩት ነው የተባለው። እነዚህ ወጣቶች የታሰሩት ያለ ምክንያት መሆኑን በአስቸኳይ ጊዜ አዋጁ ላይ ፓርቲዎች በሰላማዊ መንገድ መቃወማቸውን ያቁሙ የሚል ባለመኖሩ ሊፈቱ ይገባል በሚል አስቸኳይ ጊዜውን ለማስፈጸም የተቋቋመውን ቦርድ በጽሁፍ ቢጠይቁም ከቦርዱ ስልክ ተደውሎ እናናግራችኋለን መባሉን ተናግሮ ነገር ግን በማናገር ፋንታ ከነበሩበት እስር ቤት ዛሬ ወዳልታወቀ ቦታ እየተወሰዱ ናቸው። ሰዎች አሁንም እየታሰሩ ነው ብሏል።